የባህል መድረክ ሳአሊና ገጣሚ ቸርነት ወልደ ገብርኤል ያዘጋጀው የስዕል አውደሪ አዲስ አበባ ውስጥ ለጎብኝ እየታየ ነው። ያለፈው ኅዳር ወር መጀመሪያ ላይ የተከፈተው ይህ አውደሪ ለሁለት ወራት የሚዘልቅ ነው። በቀደምቱ የስነ ጽሑፍ ሰው በብላቴን ጌታ ሕሩይ ወልደ ስላሴ ስም በተሰየመው የጥበብ ማዕከል ለእይታ ክፍት የሆኑት የቸርነት ስራዎች አብዮት እንደ በረከት በሚል ስያሜ የቀረቡ ናቸው። በዚህ አውደሪ የተለያዩ ጉዳዮችን የሚዳስሱ ሀያ ሰባት የስዕል ስራዎች የተካተቱ ቢሆንም አብዛኛዎቹ ግን ግን በኢትዮጵያ ወቅታዊ ሁኔታ በተለይም ማንነትን መሰረት አድርገው እየተከሰቱ ባሉ ግጭቶች ላይ የሚያተኩሩ መሆናቸውን አዘጋጁ ገልጿል። የዛሬው የባህል መድረክ ዝግጅታችን በነዚህ የጥበብ ስራዎች ላይ ቅኝት ያደርጋል። ትከታተሉን ዘንድ የአክብሮት ግብዣችን ነው። የጥበብ ሰዎች ልክ እንደ ታሪክ ጸሐፊዎች ሁሉ የሚኖሩበትን ዘመንና ማህበረሰብ ክፉም ይሁን በጎ ክንውኖች በስራዎቻቸው በማንጸባረቅ ረገድ የጎላ ድርሻ አላቸው። ከዚህም አኳያ ሰዓሊና ገጣሚ ቸርነት ወልደ ገብርኤል የጥበብ ስራዎቹ በዚህ የተቃኙና ከኢትዮጵያ ወቅታዊ ሁኔታዎች ጋር በእጅጉ የተሳሰሩ መሆናቸውን ያመለክታል። በተለይ በሀገሪቱ በብሔርና በዘር ላይ ያተኮረ ግጭት እዚህም እዛም መታየቱና ለዘመናት የቆየውን ፍቅርና አንድነት እየሸረሸረ መምጣቱ ለቸርነት ቁጭት አሳድሮበታል። የስዕል ስራዎቹን አብዮት እንደ በረከት ብሎ ለእይታ ሲያቀርብም መነሻው ይህንን የግጭት አዝማሚያ የሚለውጥ በማህበረሰቡ ዘንድ ተመናመነ የሚለውን ፍቅርና መተሳሰብ ወደ ቀደመ ቦታው የሚመልስ አብዮት ያስፈልጋል በሚል እንደሆነ ያስረግጣል። ያም ሆኖ ግን አብዮት እርስ በርስ የምንጠፋፋበትና ሰው የሚበላ ሳይሆን በጎ ሀሳብ ክፉ ሀሳብን የሚበላበት በበጎ ሀሳብ አሸናፊ የሆነ አብዮት እንዲመጣ ይመኛል። ይህ ሲሆን ለአብዮት ያለን አሉታዊ ትርጉም ይቀየራል ብሎ ያምናል። አብዮት እንደ በረከት የተመረጠው ስዕሎቹ አብዮት እንደ በረከት ስለሆኑ ነው። አንድ እሱን ይገልጹልኛል ብዬ ስላሰብኩ፣ አብዮት የሚባለው ነገር በኛ ሀገር ላይ የባለፈ ታሪካችን ስለ አብዮት ያለው ነገር ኔጌቲቭ ስለሆነ ፖዘቲቭ ለማድረግ አብዮት ያስፈልገናል የሚል ግን እንደ በረከት ለሀገሪቱ እንደ በረከት የሚሆን አብዮት ያስፈልገናል የሚል ሀሳብ ነው፣ ምኞቴ ነው። አብዮት ፈልጌ ግን አብዮት የሚባለው ነገር በረከት፣ ለሀገሪቱ በረከት የሚሆን እንደ በፊቱ እርስ በርሳችን የሚበላ ሳይሆን ክፉ ሀሳቦቻችንን የሚበላ አንድ ማረገን ነገር በልዩነታችን ላይ የተሰራውን ስራ የሚበላ እሱን ለመናገር ፈልጌ ነው አብዮት እንደበረከት ያልኩት። ከዚህ ቀደም ባዘጋጃቸው የስዕል አውደ ርዕዮችም ሀገራዊ ጉዳዮችን የሚጠቁሙ በርካታ ስራዎች ማቅረቡን የሚናገረው ቸርነት ጥበብ ለህብረተሰቡ ቅርብ እንደመሆኑ መጠን የመሪውን ችግር ማሳየት አለበት ይላል። ከህዝቡ ጉያ ውስጥ ያለን የጥበብ ሰዎች ነባራዊን ችግር ካልጠቁምን የሌላ ሀገር ሰው ያገባኛል ብሎ ሊሰራልን ይችላልን? ሲልም ይጠይቃል። እናም የሚያገኛቸውን የጥበብ መድረኮች ማህበራዊም ይሁን ፖለቲካዊ ህጸጾችን ለመንቀስ ይጠቀምባቸዋል። ትንሽ አሁን እኛ መሀል ነው ያለ ነው። እዚሁ እዚሁ ነው ያለ ነው። የሆነ ቦታ አይደለ ነው የሆነ ሀገር አይደለ ስንናገር መሀላቸው ሆነን ነው የምናወራው። ይህንን ነገር በአደባባይ ስንሰቅልም መንግስትም እንዳይልን ነው ሌላ እኮ አይደለም። የመንግስትም አካል መጥቶ እንዳያየው ነው ይሄ እንዲያስባል እንዲል ነው። ብዙ መድረክ ላይ ግጥሞችን አቀርባለሁ። አንድም ቀን ተሳቀቂ ያላቅ። ብዙ የሴሌብሬሽን አድርጌ ያቃል። ለሀገሬን በሚመለከት መጠቆሚያ መንገዶችን እሰራለሁ ይበጃል የምለውን እሰራለሁ። አንድም ቀን ተሳቀቅ ያላል። ስለዚህ እኔ የምለው እኔ እንደ እንትን የምለው ሌሎቹንም፣ ጓደኞቼም ወዳጆቼም፣ በዚህ መስመር ላይ ያሉትም ሰዎች በተለይ በግጥም በኩል እኛ ሀገር ውስጥ በጣም ጥሩ እንቅስቃሴ አለ ብዬ አስባለሁ። በነጻነት ነው የሚያነቡት ማንም ከልካይ የለም። ጥሩ ነገር እየተሰራ ነው እና እና የእውነት የእውነት ያገባናል። ሌላ የሚያገባው ሌላ ሀገር የሌላ ልንፈልግ አይገባም። ተደማመጥንም አልተደማመጥን ያለንን ግን እውነቱን ማውራትና እውነቱን ሰርቶ ማሳየት ለመሪዎቻችን ያስፈልጋል። እርሱን ጨምሮ ከሰባት እህትና ወንድሞቹ ጋር አዲስ አበባ መርካቶ አካባቢ በጥልቅ ቤተሰባዊ ፍቅርና ማህበራዊ ትስስር እንዳደገ የሚገልጸው ቸርነት ይህ አስተዳደጉ ስለ ሀገር አንድነትና ፍቅር የተለየ ቦታ እንድሰጥ አድርጎኛል ነው የሚለው። ሰዎች በመጡበት አካባቢ ሳይሆን በሰውነታቸው ሚዛን ብቻ ሊከበሩ ሲገባ በብሔሩ የተነሳ ከአንድ ክልል ሰው ተባረረ የሚል ነገር መስማት ግን ከዚህ አስተዳደጉ የተለየ በመሆኑ ለሠዓሊው ሕመም የሚፈጥር ነው። አንድ ከሚያደርገን ነገር ይልቅ የሚለያየን ነገር ላይ እየተተኮረ መጥቷል ሲልም ይተቻል። ማንኛውም ኢትዮጵያዊ የትም ቦታ ሄዶ መኖር ይችላል ባለው በሀገሪቱ ውስጥ የትኛውም ምድር ላይ ሄዶ መኖር ይችላል። የዛ ጥያቄ አያስፈልገውም፣ ምክንያቱም ኢትዮጵያዊ ነው። ኢትዮጵያዊነት በቂ ነው የትም ቦታ ለመገኘት፣ በሀገር ውስጥ የትም ቦታ ለመኖር፣ አርሶ አደፋ አርሶ መብላት መብቱ ነው። በብሔሩ የተነሳ ከሆነ ክልል ላይ ተባረረ የሚል ድምፅ መስማት እኔ ያመኛል፣ በጣም ያመኛል። ስለዚህ ይህንን አስተሳሰብ የሚጥል ያስፈልጋል መታወቂያው ላይ ብሔሩ ተጽፎ የእሱ መለያ ተደርጎ እንትን መባል የለበትም ከመታወቂያችን ላይ ኢትዮጵያዊነታችን በቂ ነው ብሔራችን መነሳት አለበት በዛ ላይ ማናቀው ብሔር እኮ ነው የሚለጠፈው በጣም እኮ ይገርማል አሁን ማን ነው ብቻውን አማራ ማን ነው ብቻውን ኦሮሞ ማን ነው ብቻውን ትግራይ ማን ነው ብቻውን የሆነ እናቶቻችን ወዴት ሄደው ነው የእናታችን ተጥቶ የአባታችን ብቻ ተጠርቶ የሚሄድበት የአባታችንንም እኮ ወደ ላይ ዝም ብለን ቀጥ ብለን ስንሄድ የሆነ ብሔር ውስጥ ይገባል እና ይሄ ነገር መነሳት አለበት። ኢንሲስት ማድረግ ያስፈልጋል። መንግስትን በቃ ይሄ ነገር ይነሳለን ማለት ያስፈልገናል። ምክንያቱም ጥሩነቱ አልታየኝም፣ ለሰላም አይበጅም እና ይህኛው እንደዚህ እንደዚህ አይነት ነገሮች እንፈልጋለሁ እና በረከት ነው ሌላ ሀገሬ ብዬ አስባለሁ። ይሄ ነገር ሲነሳ በረከት ነው። ሰዎች በኩልነት በሰውነታቸው ሚዛን በቃ በዚህ ሰው በመሆኑ ሚዛን ብቻ አገሪቱ ላይ መኖር የሚችልበትን መብት ማግኘት አለበት ብዬ አስባለሁ። ለቸርነት ኢትዮጵያ በህብር የምትደምቅ ህዝቡም ፍቅር ፈላጊ ነው። ይህንን የህዝብ ፍላጎት መንግስትም ቢሆን ሊገነዘብ ይገባል፣ ባይ ነው ሰዓሊው። ይህንን መልእክት ህብረትና ውበት በሚለው እና በህብረ ቀለም ባሸበረቀው ስራው ደህና አድርጎ አጠናክሮታል። ከቸርነት ስዕሎች ውስጥ ያለፈ ታሪካችንን በጎ የሚሆን መጥፎ ሰርተውት ላለፉት ሰዎች ትተን ያለንበትን ዘመን የተሻለ ለማድረግ መስራት አለብን የሚል አንድምታ ያላቸውም አሉ። ያጠፋም ቢኖር ምሕረትና ይቅርታ ቦታ ሊያገኙ እንደሚገባ ያስባል። ውሃና እሳት በአንድ ላይ ተቀላቅሎ በሚታይበትና በፍጹም አልሸጠውም በሚለው ስዕሉ አማካኝነት ለማሳየትነት ይሄው ሀሳብ በአውደሪው በተምሳሌትነት ቀርቧል። ሳአሊው ስለ ሀገሩ ያለውን ህልም፣ ተስፋና ስጋትም በስራዎቹ አንጸባርቋል። አው እና ይህኛው የሚሰማው ነገር ዳር ዳር ያለው ከተማ አዲስ አበባ ላይ ምናልባት ኮንሰርት ኖሮ ሊኖር ይችላል። ምንም እነዚህ ነገሮች አዲስ አበባ አዘኑ የለም ማለት አለ። የአዲስ አበባ ህዝብ አብዛኛው የክፍለ ሀገር ህዝብ ነው። አዲስ አበባ ተወልደን ያደግነው ትንሾች ነን። ስለዚህ መርዶ ይመጣል ዳር ዳር። ለሞተው ወጣት መርዶ ከተማ ውስጥ አለ እና ጎርፉ ይደርሳል ማለት ነው። ላይ የዘነበው እዚህ ጎርፉ አለ ይነካና፣ ሰላም የሚመስለው ነገር ውስጡ በጣም የሚያስፈራ ይሆናል። እኔ እፈራለሁ፣ በጣም እፈራለሁ። ስለ ኢትዮጵያ ሳስብ፣ ስለ ሀገር የሳስብ እፈራለሁ፣ እፈራለሁ። እንዳልፈራ የሚያደርገኝ ነገር አንዳንዴ እንደዚህ ምሰራቸው ስዕሎች ያድኑኛል። አንዳንዴ የምጽፋቸው ግጥሞች አንዳንዴ ያድኑኛል። ለራሴ እድንባቸዋለሁ ተስፋን ለመዝራት ያለ እና ከተማው መሀል ሰላም የሚመስለው ነገር ሰላም አይደለም። እንዲህ ሰው ሞተ፣ እንዲህ ቦታ እንዲህ ሰው ሞተ፣ አምቦ እንዲህ ሰው ሞተ፣ ለቀምት እንዲህ ሰው ሞተ፣ እንትን ደብረ ዘይት እንዲህ ሰው ተ ታሰረ፣ እንዲህ እንዲህ። ይህ በጣም ህዝቡን ያስፈራዋል። ስለዚህ ፍርሃትንም እኮ ማምለጥ አለብንም። ለምንድን ነው ምን በተቻለ መጠን የሚበጀውን ለሀገር የሚበጀውን ሀሳብ ማሰብ ለሀገር ልዩነት ላይ ሳይሆን መስራት አንድነት ላይ እስካሁን የኖርንበት እንደዛ አይደል? እኔ የኖርኩት አስራ ሰባት አባወራ በሚኖርበት ግቢ ውስጥ ነው የኖርኩት። ሰባተኛ አካባቢ ነው ያደግኩት እና ልዩነት አናቅም የእውነት አናቅም የብላቴን ጌታ ኅሩይ የስነ ጥበብ ማዕከል ዳይሬክተር ደራሲ እንዳለ ጌታ ከበደ የችርነትን የጥበብ ስራዎች በቅርብ ከሚያውቁትና ከተመለከቱት ሰዎች ውስጥ አንዱ ነው። ሰዓሊው በሀገሪቱ ወቅታዊ ሁኔታ ብዙዎቻችን ውስጥ ውስጡን የምንብሰለሰልባቸውን ርዕሰ ጉዳዮች በግልጽ አስቀምጧል ሲል ያብራራል። አብዮት እንደ በረከት በሚል ስያሜ የሰጣቸው ስዕሎቹ አሁን ባለችዋ ኢትዮጵያ አሁን የሆነ ባለው ፖለቲካዊ ኑረት ውስጥ የራሱን ነው ምልከታ የራሱን ግንዛቤ ያሳየበት ነው። ርዕሱ አብዮት ሲባል ብዙ ጊዜ መርገምትን፣ አብዮት ሲባል ጥፋትን፣ ውድመትን የሚያመለክት ሆኖ ይታያል። ሆኖ አብዮት በስርዓት ከተያዘ ይዞ ሊመጣ የሚችል በረከት አለው ብሎ ያምናል። ለዚህም ነው አሁን ስዕሎቹ ላይ ከላይ እሳት የ ይታያል። ጥፋት ይታያል። የሚንቦገቦግ ከተማን የሚበላ ይታያል። ከስር ደግሞ የለመለመ ነገር እናያለን። የሚሞቁ ቀለማትን በጣም ድንጋጤና ፍርሃትን የሚያጭሩ ቀለማትን ተጠቅሟል። በእነዚህ ቀለማት ውስጥ ደግሞ ልብ ያላልነው ያላልነው ያላል ነው ዙሪያ ዙሪያውን በየመገናኛ ብዙሃኑ የሚገለጸው እንደው ባልደረሰ ባልሆነ አገሪቱን ይዞ ቁልቁል ይዟት ባልወረደ የሚያስበሉ ሀሳቦች ላይ ተሽከርክሮ ነው ስሎ የሳላቸው እነዚህ ሀሳቦቹ ደግሞ በግጥሞች ውስጥም በተለይ ጽዋው ሲሞላ በሚል ርዕስ ከዚህ በፊት ብቻውን አንድ የግጥም ኮንሰርት ባህመኒ ሆቴል አዘጋጅቶ ነበር። ጽዋው ሲሞላ በሚል ርዕስ ያቀረበው ግጥም ራሱ በቃ አለ ውስጥ ውስጣችንን እየታመምን እያቃሰተን የምንብሰከሰክባቸው ጉዳዮች ላይ አጠንጥኗል እና ይሄ የግጥሞቹ መንፈስ በአንዳንድ ስዕሎቹ ላይም እንደ ተንጸባረቅ ሆኖ ይሰማኛል። ሰዓሊው ስለ ኢትዮጵያ ወቅታዊ ሁኔታ ከሚዳሰሱት ስራዎቹ ባሻገር የሀገሪቱን ያለፈ ታሪክና ባለውለታዎችን የሚዘክሩ እንዲሁም በዝቅተኛ የኑሮ ደረጃ የሚገኙ የኅብረተሰብ ክፍሎችን የሚያሳዩ ስዕሎችንም ለእይታ አቅርቧል። ከነዚህም መካከል የተከፈለበትና ተራኪው በሚል ርዕስ በሀገሪቱ በተካሄዱ ጦርነቶች ለሉዓላዊነት የተከፈለውን መስዋዕትነት ለማሳየት በአንድ የወታደር ጫማ ተምሳሌትነት የቀረበ ስዕልም ይገኝበታል። የተከፈለበት ስለ ሀገር አንድነት የተከፈለ ዋጋ አለ። ብዙ ጊዜ ስንማርም ሆነ በእድሜ ያየሁት አገር የሚባለው ነገር ዋጋ ሲከፈልበት እኔ አይቻለሁ፣ ከቤተሰብም አይቻለሁ። ስለ ኢትዮጵያ አንድነት የታገለ ቤተሰብ አለ። በቅርብ በእኛ እድሜ ደግሞ ስለ ሉዓላዊነት ተብሎ ሀገር ተደፈረች ተብሎ ባድማ ተብሎ ወጣት ሄዶ ሲሞት አስታውሳለሁ። በእኔ እድሜ ይሄ የተከፈለበት ስለ ሀገር የተከፈለ ዋጋ ነው። ይህንም መርሳት የለብንም። ባድማ ሄዶ የሞተው የወላይታ ሰው አያገባኝም ስለ ባድማ አላለም። ብሔርማ አልተጠየቅም አገሬ ናት፣ ኢትዮጵያ ናት ብለው ነው ሄዶ ይሞትም። ኦሮሞ ሄዶ ሲሞት ስለ ባድማ ይህ የትግሬ ክልል ነው ያለ ያልሞትም አላለም፣ አልተጠየቀም። በቃ አገሬን አባቶች የሰጡኝን ሀገር ብለው ነው የሞትም። በምንም አይነት ስብከት ይሂድ፣ ኢትዮጵያ ተብሎ ነው የተሰበከው፣ ተደፈረች ተብሎ ነው የተሰበከው። ዛሬ ከሶማሌ ክልል የሚወጣበት ምክንያት አይገባኝም፣ አይገባኝም። የክልሉ መንግስት ምናምን ተብሎ ቲያትር አይገባኝም። ምን ማለት ነው? እና ስፔንፉል በጣም ያመኛል። እንጀራ በሚለው የስዕል ስራውም ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎች ከህይወት ጋር የሚያደርጉትን ትግል ቃኝቶበታል። እንጀራ ያው አካባቢያችን ያሉ ናቸው። ገንዳ አለ። ገንዳ ላይ የሚመሰመሱ ሰዎች ይኖራሉ። ሰዎች አይቀፉም፣ እና አንዳንዱ ከዛው ላይ እንጀራ ያነሳል። አንዳንዱ ያቆሻሻ መኖሩ ገንዳው መኖሩ እንጀራው ነው። ኢቤስ ላይ አንድ የጽዳት ሰራተኛ ቀርቦ ቆሻሻ እኮ ብር ነው አለ እና እንጀራው ነው። ለዚህ ልጅ እኔ ቆሻሻ በረንዳ ዳሪ ነበርኩ ቆሻሻ መጠቀም ከጀመርኩ ጀምሮ ነው፣ ማጥራት ከጀመርኩ ጀምሮ ነው ልጆች ሁለት ቤት ተከራይቼ የምኖረው አለ እና እንጀራ ነው ማለት ነው። እኛ የምናየው ዝም ብሎ ገንዳ አይደለም፣ ዝም ብሎ ቆሻሻ አይደለም። ለሆኑ ሰዎች እንጀራ ነው፣ ለሆኑ የህብረተሰብ ክፍሎች ቆሞ መሄጃቸው ነው። እና እሱ ነው ቸርነት። ከስዕል ስራዎቹ በተጨማሪ ኤፍራጥስ በሚል ርዕስ የግጥም መድብል ለህትመት አብቅቷል። ዲና የተሰኘ የግጥም ስብስብም በቪሲዲ አሳትሟል። በቅርቡ ጽዋ ሞልቷል በሚል ተጨማሪ የግጥም ስራዎችን እየሰራ መሆኑንም አጫውቶናል። በስዕሎቹም ይሁን በግጥም ስራዎቹ የሀገር አንድነትና ፍቅር በአብዛኛው ጭብጦቹ ናቸው። ጥላቻ ትርፉ መለያየት ነው ብሎ ያምናል። ተነጣጥሎ ከመቆም ይልቅ እንዋደድ፣ እንፋቀር፣ እንተባበር ቸርነት ደጋግሞ የሚያነሳው ሀሳብ ነው። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ